እግዚአብሔር አምላካችንን እናመሰግናለን። የመልእክታችን ክፍል ማቴዎስ ወንጌል ነው። ዛሬ የጌታን ልደት እያሰብን ባለበት ጊዜ ይህንን ክፍል አብረን እናያለን። መልእክቴ ያለው ርዕስ ስሙን ኢየሱስ ትለዋለህ በሚለው ላይ ነው። ለዮሴፍ መጀመሪያ የተሰጠ መልእክት ነው። እንደምታዩት እዚህ ማቴዎስ አንድ ላይ እና ይህን አጠር አድርገን እንመለከታለን። አብረን እንጸልይ። ቅዱስና ታላቅ የሆንክ እጅግ በጣም የምትወደን የምታስብልን፣ ሰማይንና ምድርን የፈጠርክ አምላካችን እግዚአብሔር፣ በዚህ ጊዜ በፊትህ እንድንሰበሰብና አንተን እንድናመልክ አንተም ደግሞ አምልኳችንን ለመቀበል ፈቃደኛ ሆነህ በመካከላችን ስላለህ እናከብረሃለን። አቤቱ አሁንም በመካከላችን ተመላለስ፣ ኃጢአታችንን ይቅር በል። ለእያንዳንዳችን በቃልህ እና በመንፈስህ ተናገረን። ስለ ጌታ ኢየሱስ ስለ ጌታ መንፈስ ቅዱስ አንተን ታላቁን አምላክ እናመሰግናለን። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ስም አሜን። እንደምታዩት በዚህ በልደት ጊዜ ትልቁ በዓለም ደረጃ ትኩረት የሚሰጥበት ጌታ ኢየሱስ ክርስቶስ መወለዱ ነው እና ሲወለድ ይሄ ጌታ ኢየሱስ ክርስቶስ በእግዚአብሔር ቅድ መሰረት ነው የተወለደው። ና ምናልባት ዘፍጥረት ምዕራፍ ሶስት ላይ አዳምና ሔዋን ልክ ኃጢአት እንደሰሩ እግዚአብሔር ተገናኝቷቸው ኃጢአት መስራታቸውን ከተናገሩ በኋላ እግዚአብሔር ያ ቃል ከተደበቁ በኋላ ያን ጊዜ በአዳምም ላይ በሔዋንም ላይ በእባቡም ላይ እግዚአብሔር ርግማንን አደረገ እና በዚህ በተፈጥሮ በአጠቃላይ በፍጥረት ዓለሙ ሁሉ ላይ እና ይሄ ያለንበት ፍጥረተ ዓለም የተረገመ ፍጥረተ ዓለም ነው። ግን እግዚአብሔር በጣም በሚገርም መንገድ ለአዳምና ለሔዋን ቃል ኪዳን ገባላቸው። ከሴቷ የሚወለደው የሴቷ ዘር እነሱን እንዲስቱ ያደረጋቸውን የእባቡን ዘር ጭንቅላቱን እንደሚቀጠቅጥ ይሄንን ምን ብለን እንጠራዋለን? ፕሮቶ ኢቫንጀሊዮን ብለን እንጠራዋለን። ማለት የመጀመሪያው ወንጌል ነው። የወንጌል ስብከትን የሰበከው ራሱ እግዚአብሔር ነው። እና ያ ነገር ተግባራዊ የሆነው ኦልሞስት ከ4000 ዓመት በኋላ ነው። እና ከ4000 ዓመት በኋላ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ ልክ እዛ ጋር የነበረውን ቃል ኪዳን ለመፈጸም እና ይሄ ይሄ ህፃኑ በሚወለድበት ጊዜ ማቴዎስ ወንጌል ያቀረበው ከቁጥር 1 እስከ 16 ትውልዶችን ከአብርሃም ጀምሮ ያሉትን ትውልዶች ዘረዘረና ልክ 14 14 ትውልድ ሶስት ጊዜ ዘርዝሮ ከዛ ከቁጥር 17 ጀምሮ ትውልድ ሁሉ እንዲህ ነው ብሎ የዮሴፍን ታሪክ ፒክ አድርጎ ከዛ ዮሴፍ እና ማርያም እንደተጫጩ እና ድንገት ማርያም ጸንሳ እንደተገኘች እና ከዛ ዮሴፍ ባይምሮ የሚያስበው ነገር ነበረ እና የሚያስበው ነገር ላይ ነው እግዚአብሔር ጣልቃ የገባው እና እዚህ ጋ እኔ በመግቢያ ላይ የጠቀስኩት እግዚአብሔር በምድርና በሰማይ ውስጥ የሚሰራውን ነገር ሁል ጊዜ ለሰዎች ይገልጣል። ራሱን የሚገልጥ አምላክ ነው። እቅዱን የሚገልጥ አምላክ ነው። ለሰዎች በቃሉ የሚናገር አምላክ ነው። በጣም አስደናቂ ግሩም አምላክ ነው እግዚአብሔር። ስለዚህ ለሕዝቡ እቅዱን በዮሴፍ በኩል አሁን ሲገልጥ ትመለከታላችሁ። እና ዮሴፍ በእርግጥ ኮንፊውዝድ ሆኗል። ይቺ ሴት ጸንሳ ተገኝታለች እና እጮኛ የሆና ላገባት ነው። እና ስለዚህ በአይሁድ ባህል መሰረት ከጋብቻ በፊት እንደዚህ አይነት ሁኔታ ውስጥ የገቡት ሴቶች ተወግረው ነው የሚሞቱት። ሊያስወግራት አልፈለገም እና በስውር ሊተዋት ነው የፈለገው። ልክ ያንን እያወጣ እያወረደ ነው የእግዚአብሔር መልአክ ተገልጦ ነው እሷ ከመንፈስ ቅዱስ ነው የጸነሰችው። በኃጢአት በአመፅ ወይም ደግሞ በአመንዝራ መንገድ አይደለም። ስለዚህ ስሙን ከእሷ የሚጸነሰው ወንድ ልጅ ኢየሱስ ትለዋለህ። ግን እሷን ለመውሰድ አትፍራ። ስለዚህ ውሰዳት እና የሚወለደውን ህፃን ስሙን እንደዚህ ትለዋለህ ብሎ እግዚአብሔር ተናገረው። እና እኔ በዚህ ጉዳይ ላይ ነው ጥቂት ዛሬ እንድንመለከት የፈለኩት ምክንያቱም ርዕሴ ስሙን ኢየሱስ ትለዋለህ። ለምን ኢየሱስ ተባለ? ጌታ ኢየሱስ ክርስቶስ ስሙ እንደዚህ የተባለበት ምክንያት ምንድን ነው? ምን ጥቅም አለው ለእኛ ለክርስትና እምነት ተከታዮች፣ በአጠቃላይ በዓለም ውስጥ ራሱ ምን ጥቅም አለው? ጌታ ኢየሱስ ስሙ ኢየሱስ መባሉ የሚለውን ጥቂት ነገር እንድናይ ፈልጋለሁ። ግን ያንን ከማየታችን በፊት በመጀመሪያ የመጽሐፍ ቅዱስ ስም አወጣጥ ወይም ስም አሰጣጥ ምን ይመስል እንደነበረ በጣም ኢንተረስቲንግ የሆነ ነገር ልነግራችሁ እፈልጋለሁ። አሁን ቁጥር 21ን ስትመለከቱ መልአኩ ተገልጦ ምን አለው ለዮሴፍ፣ እሷ ልጅ ትወልዳለች፣ ወንድ ልጅ ነው ልጁ፣ ልጅ ትወልዳለች፣ እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው እንዲፈጸም ነው ብሎ ነገረው። ወሰዳት። ከዛ ቁጥር 25 ላይ ስትመጡ የበኩር ልጇን ወለደች፣ እጮኛውን ወሰደ፣ የበኩር ልጇን ወለደች፣ እስክትወልድ ድረስ አላወቃትም ነበር፣ ስሙንም ኢየሱስ አለው ይላል። እና የስም አወጣጥ መጽሐፍ ቅዱስ ላይ በጣም ኢንተረስቲንግ ነው። አሁን እዚህ አሜሪካ ሰዎች ስም በታስቦበት አይደለም የሚሰጠው፣ ጀስት ልጥፍ እንደተደረገ ነው የሚሰጠው እና አንዳንዱ ስም ትርጉም የለውም። መጽሐፍ ቅዱስ ግን ትርጉም ነው ትርጉም ያለው ነው ስም የሚሰጠው። እና እዚህ ጋ የመጽሐፍ ቅዱስ ስም አሰጣጥ ላይ በተለይ እስራኤላውያን አንድ የሚጠብቁት ነገር ነበረ። በብሉይ ኪዳን የሚጠብቁት ነገር ምንድ ነው? ከእያንዳንዷ ሴት መሲሁ ይወለዳል፣ ከየትኛውም ነገድ ይሁን መሲሁ ይወለዳል የሚል ትልቅ ተስፋና ትልቅ የሆነ የቃል ኪዳን ጥበቃ አላቸው። ስለዚህ የሚወለዱ ልጆች ወንዶች ከሆኑ የቃል ኪዳን ተስፋ ምናልባት በእነሱ በኩል ይመጣል የሚል ግምት እና አስተያየት ስለነበራቸው ሁሉ ጊዜ ትንቢታዊ ነገር ለመስጠት ይሞክሩ ነበር። ነገር ግን ስም መስጠት የጀመረው በራሱ በአዳም ነው። እግዚአብሔር ምን አለው አዳምን ገና ተፈጥሮ አዳም ተፈጥሮ ገና ሔዋን ወደ ትዕይንቱ ሳትመጣ ምን አለው ለፍጥረት ሁሉ ስም እንዲሰጥ አዘዘው። ከዛ አዳም ለእያንዳንዱ እንስሳ፣ ለእያንዳንዱ እጽዋት ስም መስጠት ጀመረ። ለሔዋንም ስም የሰጣት አዳም ነው። ለአዳምም ለራሱ እግዚአብሔር ነው ስም የሰጠው በእርግጥ። እና ስም መስጠት የተጀመረው በአዳም ነው እና ለአዳም ስም መስጠት ጀመረ አዳም ምናልባት ይህንን አልሰማችሁ ይሆናል ከዚህ በፊት። አሁን የመጀመሪያው የዓለም ቋንቋ ማን ነው፣ ምንድን ነው የሚል ጥናቶች አሉ። በጣም ትልቅ ሪሰርቾች ይደረጋሉ፣ እና ብዙ ጥናት ያተኮረው ምናልባት የመጀመሪያው የአዳም ቋንቋ የሂብሩ ቋንቋ ሳይሆን አይቀርም የሚል አጠቃላይ ኮንሰንሰስ አለ፣ ማለት ስምምነቶች አሉ ይሄ ስምምነት የተደረሰበት እንስሶች የተሰየሙበት ስያሜ እያንዳንዳቸው በሂብሩ እስካሁን እንዳሉ ናቸው። ቦታዎች የተሰየሙበት ስያሜ እስካሁን እንዳለ ነው እና ያን ያንን አጥንቶ ሰዎች የመጀመሪያው ቋንቋ ምናልባት የሂብሩ ቋንቋ ይሆን ይሆናል ብለው ያስባሉ። ግን ሰዎች ስም በሚሰጡበት ጊዜ አሁን በዕብራውያንም ባህል ውስጥ ነው የምነግራቸው ዕብራውያን ለአንድ ነገር አንድ ሰው ስም ሰጠ ሲባል በዛ ሰው ላይ ስም የሰጠው ሰው ሙሉ በሙሉ ሥልጣን አለው የሚል እምነት አላቸው። ለምሳሌ ልጆቻቸውን ያዕቆብ ቢሉ፣ ዳዊት ቢሉ፣ ምን ቢሉ ስም የሰጠው አባት እና እናት በዛ ልጅ ሕይወት ላይ የማሳደግ የመንከባከብ እና ደግሞ የወደፊቱን የመምከር የመምራት ኃላፊነትና ሥልጣን አለው ይባላል። ይሄ ትክክል ነው በእስራኤላውያን ባህል። ነገር ግን አንዳንድ ጊዜ ሰዎች ስም ሲሰጡ በእርግጥ በእግዚአብሔር አስደናቂ አሰራር አማካኝነት እግዚአብሔር ለዛ ልጅ ያቀደውን ስም እንዲሰጡ የተደረገበት ጊዜ አለ። አንዳንድ ጊዜ ደግሞ ሰዎች ተሳስተው ስም ሰጥተው ይታወቃል። የመጀመሪያ ስተት የተሰራው በሔዋን ነው። በራሷ ሔዋን እግዚአብሔር የሴቷ ዘር የእባቡን ዘር ይቀጠቅጣል ብሎ ካላት በኋላ ዘፍጥረት ምዕራፍ አራት ላይ የመጀመሪያ ልጇን ወለደች። ልክ ስትወልድ ማን ብላን የጠራችው? ቃየል ብላን የጠራችው። ቃየል ማለት ምን ማለት ነው? ኤል እግዚአብሔር ነው፣ ቃየ የሚለው አገኘሁ ማለት ነው። ቃየል ማለት ሊትራሊ አገኘሁ ማለት ነው። እና ቃየል ብላ ስትጠራው ልጁን ከእግዚአብሔር እግዚአብሔር የገባውን የቃል ኪዳን ተስፋ አገኘሁኝ። እባቡ ጭንቅላቱ ዘንዶ ሰይጣን ሊቀጠቀጥ ነው የሚል ተስፋ ነበራት እና ያንን ብላን የሰጠችው። ግን ጥቂት ቆይቶ ደግሞ ሌላ ወንድ ልጅ ወለደች ና ማናለችው? አቤል አለችው። ምክንያቱ ምንድን ነው? በቃየል በኩል ተስፋ አድርጋ የነበረው ነገር ስላልተፈጸመ አቤልን እንደወለደች አቤል ስትለው ምን ማለቷ እንደሆነ የሂብሩ ቋንቋ ብትመለከቱ ከንቱ የሚል ስያሜ ነው ያለው እና ቃየል ከእግዚአብሔር አገኘሁ ልክ እንዳለችው ስላልሆነ አቤል ከንቱ ብላ ተናገረች። ግን ተሳስታ ነበር በሁለቱም አስያይ። ምክንያቱም ምንድ ነው ቃየል የገዛ ወንድሙን ገደለ። ከእግዚአብሔር አገኘሁ ብላ ያሰበችው አቤል ደግሞ ለእግዚአብሔር ምን ሆነ መስዋዕት ሆኖ ሞተ። አቤል ትክክለኛ አምላኪ ቃይል ደግሞ ነፍሰገዳይ ሆነው ተገኙ። እና ሰዎች በተሳሳተ መንገድ ስም ይሰጣሉ። እዚህ አሜሪካም፣ ዩሮፕም እንዳየሁት የሰዎቹ ስም እና ባህሪያቸው ቀ በፍጹም የማይገናኝ ሆኖ ታይቶ ይታወቃል። በነገራችን ላይ እዚጋ ዳይግረስ ላድርግ፣ ትንሽ ወጣ ልበል። የእኛ ወንድም በእኔና በአጼ መካከል ያለው ወንድማችን በለጠ ነው የሚባለው። እና በለጠ ከመወለዱ በፊት አንድ አክስታችን ህልም አየች። ያየችው ህልም ምንድን ነው? በአሁኑ በአሁኑ ጊዜ ያው ጽንስ ውስጥ ያለውን ህፃን ማንም ወንድ ይሁን ሴት አይታወቅም። ግን አክስታችን ህልም አየችና ለአባቴና ለእናታችን መታ የሚወለደው ልጅ ወንድ ነው እና ስሙን ግሩም ነው ማለት ያለባችሁ፣ ግሩም በሉት ብሎኛል ሰንበዲ ብላ ተናገረች። እና በኋላ ያው ግሩም አልተባለም፣ በለጠ ተባለ። ግን እንደዚህ እንደዚህ አይነት አስደናቂ ነገሮች አሉ በቤተሰብ ህይወት። ግን ለእግዚአብሔር ማን ነው ስም ያወጣለት? አሁን ለእግዚአብሔር ስም ያወጣለት ማን እንደሆነ እነግራችኋለሁ። መጽሐፍ ቅዱሳችን ለእግዚአብሔር እከሌ ወይም እነከሌ ስም አወጡለት የሚል ነገር በፍጹም አታገኙ የእኛ እግዚአብሔር ከሌሎች ከሌሎች ሃይማኖቶች አማልክት ማለት እግዚአብሔር የሚባል ሌላ የለም ከኛ እግዚአብሔር ውጭ እና ከሌሎች አማልክቶች የተለየው የእኛ እግዚአብሔር ለራሱ ስም የሰጠው ራሱ ብቻ ስለሆነ ነው። ቅድም አንድ ነገር ነግራችኋለሁ። አንድ ሰው ስም ለአንድ ነገር ከሰጠ፣ ያ ሰው ስም በሰጠው ነገር ላይ ባለስልጣን ነው በሂብሩ አመለካከት እና እግዚአብሔር ላይ እግዚአብሔርን ስም የሰጠው ማንም ሰው ስለሌለ በእግዚአብሔር ላይ ማንም ምን የለም፣ ባለስልጣን የለም። ባለፈው ሳምንት ስለ ቃል ኪዳን ስነግራችሁ አንድ እኔ አንድ አርቲክል ቆይቷል ከጻፍኩኝ በአንድ ሃይማኖት አምላክ ላይ አምላክ እንዳይደለን በዛ መጽሐፋቸው ላይ በሃይማኖቱ መጽሐፍ ላይ እኔ በስክሪፕቶ ምላለው በፀሐይ ምላለው በጨረቃ ምላለው ይላል። አምላኩ አምላካቸው እንደዛ የሚል ከሆነ ከእኛ አምላክ ጋር በፍጹም ሊወዳደር አይችልም። መጽሐፍ ቅዱስ ዕብራውያን ላይ ምን ይላል? እግዚአብሔር ከእሱ የሚበልጥ ማንም ስለሌለ በማን ነው የማለው? ቃል ኪዳኑን ለማጽናት በራሱ ነው የማለው። እግዚአብሔር በራሱ ልክ ዘፍጥረት ምዕራፍ 22ን ስትመለከቱ እግዚአብሔር በራሱ ማለ። ለአብርሃም አብርሃም ይስሐቅን ለእግዚአብሔር ለማቅረብ መስዋዕቱ ላይ ያቀረበው አንድ ልጅህን ለእኔ አልከለከልክምና እኔ በራሴ እያለሁ አንተ ታላቅ ህዝብ ትሆናለ ብሎ እግዚአብሔር በራሱ ማለ። ስለዚህ ስምም በመስጠት ብዙ ባህሎች አማልክቶቻቸውን ከሌ ከሌ ከሌ ብለው ሊጠሩ ይችላሉ። የእኛን አምላክ ግን ማንም ሰው ስም አልሰጠውም። ራሱ ነው ለራሱ ስም የሰጠው። ባለፈው ስናገር ሰምታችሁኛል። ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ እግዚአብሔርን አንተ ወደ ግብፅ ወደ እስራኤላውያን እነሱን ለማውጣት የምትልከኝ ከሆነ ማነው የላክህ ቢሉኝ ምን እላቸዋለሁ ብሎ ጠየቀው፣ እና እግዚአብሔር ምንድን ነው ያለው? በአማርኛ ላይ በትክክል አልተተረጎመም። አይ አም ዛት አይ አም ነው ያለው እግዚአብሔር እኔ ነኝ ያ እኔ ነኝ ነው እግዚአብሔር፣ እኔ ነኝ ያ እኔ ነኝ ነው ያለው። እኔ ነኝ ብሎ የሚናገር ያለ የነበረ የሚኖር ዘመን የማይለውጠው ከዘመንና ከጊዜ ውጭ የሆነ ሁሉን ነገር የሚቆጣጠር ታላቅና ግሩም አምላክ ነው የእኛ አምላክ። ስለዚህ ማንም ስም ሊሰጠው አይችልም። እግዚአብሔር ግን ለሰዎች ስም ይሰጣል። የሰዎችን ስም ይለውጣል። ይገርማቸዋል። አሁን የመጨረሻው ነጥብ እዚህ ጋ እግዚአብሔር ለሰዎች ስም ይሰጣል። አንዳንድ ጊዜ ደግሞ ስም ይለውጣል። ብዙ ጊዜ ባህሪንና ሁኔታን ይለውጣል የእኛ እግዚአብሔር። ይህንም በተመለከተ ልነግራችሁ የምፈልገው ሉቃስ ወንጌል ምዕራፍ አንድ ላይ ሁለት ጊዜ የመጀመሪያው አንቀጹ ስታዩ ኤልሳቤጥ እና ዘካሪያስ የሚባሉ ሁለት ሰዎች ነበሩ። ዘካሪያስ የቤተ መቅደስ አገልግሎት እጣ ደርሶበት ቤተ መቅደስ ውስጥ እያገለገለ ነበር። መልአኩ ገብርኤል መጣ፣ ተገለጠለት እና ወንድ ልጅ ትወልዳላቸው አንተና ኤልሳቤጥ እና ስሙን ደግሞ ዮሐንስ ትለዋለህ ብሎ ተናገረ። ለዮሐንስ ስም የሰጠው ማን ነው? እግዚአብሔር እንደገና እዛው እዛው ምዕራፍ ላይ ቁጥር 231 ላይ ስትመጡ ያው ገብርኤል በስድስተኛ ወር ለማርያም ተገልጦ ከአንቺ የሚወለደው ልጅ ትልቅ ይሆናል፣ በኋላ እናገርበታለሁ፣ ግን ስሙን ኢየሱስ ትይዋለሽ። እዚህም ጋ ለጌታ ለኢየሱስ ክርስቶስ ስም የሰጠው ማን ነው? እግዚአብሔር ነው። ኢየሱስ የሚለውን ስም ያወጣው እግዚአብሔር ነው። ክብር ለእግዚአብሔር። ስለዚህንን የስም አወጣት ጥቂት ማየት በጣም ጥሩ መስሎ ስለታየኝ የመጀመሪያው ነጥቤ ስለ ስም አወጣት ጥቂት ግንዛቤ እንድታገኙ ነው። ሁለተኛው ነጥቤ ቅድም ከተናገርኩት ሀሳብ ጋር ይሄዳል። የጌታ የኢየሱስን ስም ያወጣው እግዚአብሔር ነው። ልጅም ትወልዳለች፣ እሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ ይሄ በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ይሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው፣ ለአማኑኤል። ስለዚህ እዚህ ጋር ሁለት ስሞች እግዚአብሔር ለጌታ ለኢየሱስ ሲሰጥ ያላችሁ፣ አንደኛ ስሙን ኢየሱስ ትለዋለ፣ ሁለተኛ ደግሞ እንደገና እግዚአብሔር ከኛ ጋር የሚል ስምም አማኑኤል በትንቢት እንደተጻፈው ይባላል ብሎ ጌታ ኢየሱስ ክርስቶስን እግዚአብሔር ስም አወጣለት። አንዳንድ ነገሮችን እዚህ ጋር ማየት ጥሩ ነው። ጌታ ኢየሱስ ክርስቶስ በዚህ በወጣለት ስም ለማርያምም በተነገረው ስም ኢየሱስ ትይዋለች ስሙን ተብሎ ተነግሯል። እነዚህ ስሞች ምን ያሳያሉ? አማኑኤልም ኢየሱስም የሚለውን ከመናገሬ በፊት ይሄ ኢየሱስ የሚለው ስም እዚህ ጋ ለጌታ ለኢየሱስ ከእግዚአብሔር የተሰጠው ስም ቢሆንም በአይሁድ መካከል በተለያየ አጋጣሚ ይሄ ስም ለሰዎች ተሰጥቶ ታያላችሁ። በእርግጥ ቀጥታ ኢየሱስ ተብሎ አይደለም፣ በትንሽ ለየት ባለ መንገድ ግን ተመሳሳይ ኮንሴፕት ይዞ ኢየሱስ የሚለው ስም ለትልልቅ ለእግዚአብሔር ሕዝብ መሪዎች ተሰጥቶ ነበር። ለምሳሌ የተለመደውና የሚታወቀው የኢያሱ ስም ነው። ኢያሱ መጽሐፍ ቅዱስ ላይ ብትመለከቱ ዘህልቁ 13 ላይ እንደገና ደግሞ ዘህልቁ 13፣ 16 ና 45 ላይ እዚህ ጋር ጽፊዋለው። ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስም ይህ ነው። ሙሴም የነዌን ልጅ አውሴን፣ አውሴ የሚባል ስም ነበረው፣ እያሱ እያሱ ብሎ ጠራው። ማለት በሂብሩ እያሱ የሚለው ቃል የሁሹዋ የሚል ነው። ልክ ጌታ ኢየሱስ ክርስቶስ የተጠራበት ስም ነው እና የኢያሱን ስም እግዚአብሔር ለውጦ ታያላችሁ። እዛ ጋ ምናልባት ቅድም የዘለል ኩሳ ልናገራለ እግዚአብሔር ስም ለውጦ ያቃል ብዬ አልሄድኩበትም። አብራም ነበረ የአብርሃም ስም ቀጥሎ፣ እግዚአብሔር በዘፍጥረት 13 ላይ አብርሃም ብሎ ለወጠው። የሳራ ስም የመጀመሪያ ስሟ ሶራ ነበረ ትርጉሙ ጨቅጫቃ፣ አጉረምራሚ እንደማለት ነው። ግን ሳራ ብሎ ለወጣት ማለት ልዕልት፣ የከበረች ክብርት፣ የተስፋ ቃል ኪዳን ልጅ ወላጅ ተብላ እንድትጠራ አድርጎ እግዚአብሔር ሲለውጥ ታያላችሁ። እግዚአብሔር ስም ይለውጣል። ያዕቆብንም እንደዚሁ ስሙን ለውጧል። ያዕቆብ ከመወለዱ በፊት የወንድሙን የኤሳውን እግር ይዞ ነው የወጣው እና ማህፀን ውስጥ የበኩርነት እሽቅድምድም እንደነበራቸው ይታመናል እና እግሩን ይዞ ነው የወጣው። እና ስለዚህ እንዳውም መጀመሪያ ወጥቶ ቀጥሎ ገብቶ ነው የወጣው የሚባል ነገር አለ እና ስለዚህ በዚህ ስሙ ወንድሙን ለማታለል፣ ለመቅደም፣ ለመሽቀዳደም የሚጥር አይነት ሰው ስያሜ ነው የተሰጠው እና በኋላ ግን እግዚአብሔር እስራኤል ብሎ ስሙን ቀይሮታል። እግዚአብሔር ስም ይቀይራል። እግዚአብሔር በስም ስም ጠርቶ በስም መጠቀም የሚችል አምላክ ነው። ሲቀይር ደግሞ በሙሉ እውቀቱ፣ በሙሉ ችሎታ፣ በሙሉ ጥበቡ በሰው ውስጥ ሊሰራ በሚያስበው ነገር ነው የሚቀይረው እና ታዲያ ኢያሱ የሚለው ስም እዚህ አንድ ጥቅስ ጽፌ አለሁኝ ነህምያ ምዕራፍ 9 ቁጥር 27 ላይ እንደዚህ ይላል። ስለዚህም ለጠላቶቻቸው እጅ አሳልፈ ሰጠሃቸው፣ አስጨነቋቸው። በመከራቸውም ጊዜ ወደ አንተ ጮሁ፣ ከሰማይም ሰማሃቸው፣ እንደ ምሕረትህም ብዛት ከጠላቶቻቸው እጅ ያዳኗቸውን ታዳጊዎችን ሰጠሃቸው። ይሄ ታዳጊዎች የሚለው ኢያሱዎች የሚል ትርጉም ነው ያለው እና የሚያድኑ። አሁን ኢየሱስ የሚለው ስም በኋላ መጣበታሉ። ቀጥታ ትርጉሙ አዳኝ ማለት ነው፣ ታዳጊ ማለት ነው። በእርግጥ ይሄ የማቴዎስ ወንጌል ምዕራፍ አንድ የማዳኑን ገጽታና የማዳኑን የማዳኑን ነገር በጣም ስፔሲፊክ አድርጎ ሲናገር ታያላችሁ። እና የጌታ ኢየሱስ ክርስቶስን ስም ያወጣው እግዚአብሔር ነው። ሁለት ስሞች፣ አማኑኤል እና ኢየሱስ የሚባል ስም ተሰጥቶታል። እዚህም ጋር አንድ ነገር ጠቁሜ ባልፍ ጥሩ ነው። ጌታ ኢየሱስ ክርስቶስ ኢየሱስ ነው፣ አዳኝ ነው። በኋላ መጣበታለሁ በሦስተኛው በሶስተኛው ነጥቤ ላይ። ግን ደግሞ አማኑኤል ነው። ምን ማለት ነው? አማኑኤል እግዚአብሔር ከኛ ጋር ማለት ነው። አሁን ይሄ እግዚአብሔር ከኛ ጋር የሚለው ስሙ ተግባራዊ ስም ነው። ማለት ከኢየሱስን እንደ ኢየሱስነቱ እንደ አዳኝነቱ በኢየሱስ ላይ ያመኑ ሰዎች የሚመጣላቸውን በስሙ ላይ የመታመንን ውጤት ነው የሚናገረው። ጌታ ኢየሱስ ክርስቶስን አዳኜ ነው መድኃኒቴ ነው ብሎ በኢየሱስ ክርስቶስ ላይ እምነቱን ያደረገ ሰው እና ከዛ የተነሳ የሚመጣውን ለውጥ የተቀበለ ሰው ሁል ጊዜ ምን ውስጥ ይገባል? እግዚአብሔር የሱ ከሱ ጋር ለዘላለም የሚኖር ሰው ይሆናል ማለት ነው። አሁን እግዚአብሔር ከኛ ጋር አማኑኤል የሚለው ስያሜ ጌታ ኢየሱስ ክርስቶስን እንዳዳኝነቱ ለተቀበሉ ሰዎች እግዚአብሔር የሚሆንላቸውን የሚያሳይ ነው። ስለዚህ ኢየሱስ ላይ የታመኑ ሰዎች ኢየሱስ ራሱ ምን ይሆንላቸዋል? አማኑኤል ይሆንላቸዋል። እግዚአብሔር ከነሱ ጋር ይሆንላቸዋል። እግዚአብሔር ይመስገን። ስለዚህ ሶስተኛ ነጥቤ ጋር እመጣለሁ ኢየሱስ የተባለበት ምክንያት አሁን ስሙን ያወጣው እግዚአብሔር ነው፣ እግዚአብሔር ነው ስሙን የሰጠው ሁለት ስያሜዎች አሉ። ግን ኢየሱስ የተባለበት ምክንያት አሁን ጥቂት ቃሉን እንደገና እንድናየው ፈልጋለሁ። ቁጥር 21ን እዚህ ጋር የጻፍኩት ቁጥር 22ን ነው። ምን ይላል ቁጥር 21 ልጅም ትወልዳለች፣ እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙን አማኑኤል ይሉታል የተባለው እንዲፈጸም ይሄ ሁሉ ሆኗል ብሎ ነው የተናገረው። እና ኢየሱስ የተባለበት ምክንያት ሁለት ምክንያቶች አሉ። አንደኛ በብሉይ ኪዳን ስለ ሰዎች መዳን እግዚአብሔር የተናገረው ትንቢት በሙሉ ምን እንዲሆን ነው? እንዲፈጸም ነው። አሁን መልአኩ እያለ ያለውን ነገር ተመልከቱ። ኢየሱስ ትለዋለህ። ምክንያቱም በነቢይ እንዲህ እንዲህ እንዲህ ተብሎ ተጽፏልና እሱ ህዝቡን ስለሚያድን እግዚአብሔር ከህዝቡ ጋር ከመዳናቸው የተነሳ እግዚአብሔር ከህዝቡ ጋር አማኑኤል ሆኖ ስለሚኖር ስሙን ኢየሱስ ትለዋለህ። ትንቢት ለመፈጸም ነው ኢየሱስ ክርስቶስ ኢየሱስ ተብሎ ስም ተሰጥቶት የመጣው። ስለዚህ ጌታ ኢየሱስ ክርስቶስ ዝም ብሎ በዘመን ብቅ ያለ ሰው ሳይሆን ከብሉይ ኪዳን ጀምሮ ትንቢት ተነግሮለት ልክ እግዚአብሔር ባዘጋጀው ጊዜና ሰዓት ተወልዶ የትንቢት ፍጻሜ እንዲሆን ነው የመጣው። እና አንዳንድ ሰዎች ስለ ክርስትና ሲያስቡ ክርስትና እንደሌላ እንደ ማንኛውም ሃይማኖት እንደሆነ ሊገምቱና ሊያስቡ ይችላሉ። ተሳስተዋል። ክርስትና በእግዚአብሔር እቅድ፣ በእግዚአብሔር ሀሳብ፣ በእግዚአብሔር ዓላማ፣ በእግዚአብሔር መልካም ፈቃድ እና ቸርነት የመጣ ልክ በታሪክ ውስጥ የክርስቶስ ኢየሱስ መምጣት ተዘጋጅቶ በሰዓቱና በጊዜው ጌታ ኢየሱስ ክርስቶስ እንዲወለድ አደረገ። የትንቢት ፍጻሜ ነው። እዚ ጋ አንድ ትንቢት አስቀምጫለሁኝ። ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነው። እዛ ጋ ትንቢቱ ድንግል እንደምትጸንስ እንደምትጸንስ እና አማኑኤል እግዚአብሔር ከኛ ጋር እንደሚሆን ትንቢተ ኢሳያስ 7 14 ላይ በትክክል ተጽፏል። አንዳንድ ሰዎች የእኛን እምነት ለማቃለል አንዳንድ ሊበራሎች ማለት እግዚአብሔርንና ቃሉን የማያምኑ ይሄ ጌታ ኢየሱስ ክርስቶስ ከድንግል መወለዱን ይጠራጠራሉ እና አንዳንድ እዚህ ኢሳያስ 7 14 ላይ ያለውን የሂብሩን ቋንቋና ቃል ባለማወቅ ዝም ብሎ ማንኛውም ሴት ነው የተባለው ብለው ለመናገር ይፈልጋሉ። ግን በጣም ዲቴይል የሆነ ዝርዝር ጥናቶች ተጠንተው ዛጋ 714 ላይ የተጻፈው ለድንግል እንደሆነና ድንግል የወለደችው ደግሞ እዚህ ቦታ በመሆኑ ይሄ የትንቢት ፍጻሜ እንደሆነ እርግጠኛ ሆኗል። ስለዚህ ስሙ የተሰጠበት ምክንያት የትንቢት ፍጻሜ ስለሆነ ነው። አንደኛ የኢሳያስ 714 ሁለተኛ እዛ ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቷ ዘር የእባቡን ይቀጠቅጣል የሚለው የትንቢትም ፍጻሜ ስለሆነ ነው። እና እነዚህ ሁሉ ነገሮች በአይምሯችን ውስጥ መምጣታቸው በጣም አስፈላጊ ነው። ትንቢት ፍጻሜ ነው የሚለው ጋ ሉቃስ አንድ ቁጥር 31 ላይ መልአኩ እንደገና ለማርያም የተናገረውንም ጥቂት ማሰብ በጣም ጥሩ ነው። እዚህ ሉቃስ አንድ ቁጥር 31 ላይ መልአኩ ለማርያም ተገለጠና ልክ ለዘካርያስ በተገለጠ በስድስተኛው ወር ምንድን ነው ያላት? የትንቢት ፍጻሜ ነው። ሌላ የትንቢት ፍጻሜ እንደሆነ ነው የተነገረው። እና ምንድን ነው ያላት መሰላችሁ? ላንብብላችሁ ቁጥር 31 ላይ እነሆ ትጽንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ አንደኛ፣ እሱ ታላቅ ይሆናል። ሁለተኛ፣ የልዑል ልጅም ይባላል። ሶስተኛ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አራተኛ፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። አምስተኛ ለመንግስቱን መጨረሻ የለውም። ይሄ በሙሉ የተነገረው ከትንቢት ጋራ ምን በሆነ ነው በተያያዘ መልክ ነው። ልክ ብሉ ኪዳን ላይ ያለው ነገር ጌታ ኢየሱስ ክርስቶስ በመወለዱ በአካል በሰው ህይወት ውስጥ ተፈጽሟል። ማለት ሰው በሆነው አምላክ ውስጥ ማለት ነው። ሁለተኛ እዚህኛው ነጥቤ ጋር መናገር የምፈልገው የህፃኑ አገልግሎትን ባህሪም ለመግለጽ ነው። ይሄ የሚወለደው ህፃን ኢየሱስ ምንድን ነው የአገልግሎቱ ባህሪ? የተወለደበት ምክንያት ምንድን ነው? ይሄ ለእያንዳንዳችን በጣም በልባችን ውስጥ መስረጽና መቀመጥ የሚገባው እውነታ ነው። አሁን ለዚህ ለዮሴፍ ሲነግረው ጌት መልአኩ ልጅም ትወልዳለች እሱ ህዝቡን ከኃጢአታቸው ያድናቸዋል። ኢየሱስ የተባለበት ምክንያት አዳኝ ስለሆነ ነው። ግን ከምንድን ነው የሚያድነው? ከምንድን ነው የሚያድነው? ከኃጢአት ነው የሚያድነው ህዝቡን፣ የራሱን ህዝብ። እና ይህንን በጣም ማሰብ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ ህዝቡን ዋጋ ከፍሎ በዋጋ በኃይሉ በስልጣኑ በሰራው ስራ የሚያድን ብቸኛ አዳኝ ስለሆነ ነው ኢየሱስ ክርስቶስ የተባለው። ሰዎች ደህንነት የሚባለውን ነገር በተለያየ መንገድ ለማግኘት ይፈልጋሉ። በስራ ለማግኘት ይፈልጋሉ። በሃይማኖተኝነት ለማግኘት ይፈልጋሉ። የተለያየ ሃይማኖት በመቀያየር ለማግኘት ይፈልጋሉ። አገር በመጓዝ የተለያየ ቦታ ይሄ የሃይማኖት ፒልግሪም የሚባል ነገር በመጓዝ ለማግኘት ይፈልጋሉ። ምንም አይነት የሰው ጥረትና የሰው ልፋት የሰውን ነፍስ ሊያድን አይችልም ከኃጢአት ልዩ ልዩ ጥቅሞች ልናገኝ እንችላለን፣ በተለያየ ቦታ በመቀመጥና በመሄድ ከኃጢአት ለመዳን ግን ያለው አዳኝ አንድና አንድ ብቻ ነው። እሱም ማን ነው? ጌታ ኢየሱስ ክርስቶስ ብቻ ነው። ይሄ ስለ ሃይማኖት አይደለም፣ ስለ ሰው ትልቅ ችግር እግዚአብሔር አስቦ ያመጣው መፍትሄ ነው። ምናልባት ብዙዎቻችሁ አታውቁ ይሆናል፣ ምናልባትም አታስቡበት ይሆናል። የሰው ልጆች አንደኛና የመጀመሪያ ጠላት ኃጢአት ነው። ኃጢአት ዋነኛ ጠላታችን ነው። የት ያለ ጠላታችን ነው? በጣም የቅርብ ጠላታችን ነው። ኃጢአትን እንደዚህ ሰዎች አያስቡትም። የውስጥ ጠላታችን ነው። ኃጢአት በውስጣችን የሚሰራ ጠላታችን ነው። ሌሊትና ቀን 24 ሰዓት በሙሉ አንዳንድ ጊዜ አንዳንድ ሰዎች ኃጢአት ሲያስቡ ራሳቸው ራሳቸው ሊታዘቡ ይችላሉ። ኃጢአት ማሰብ ስንጀምር፣ ኃጢአት የሆነ ነገር ማሰብ ስንጀምር፣ አእምሯችን፣ እንቅልፋችን፣ ሀሳባችን በሙሉ ከቁጥጥር ውጭ ነው የሚሆነው ኃጢአት እንደዛ አይነት ነገር የመስራት ኃይል አለው። እና አሁንም ደግሜ ልበለው አንደኛና የመጀመሪያ የሰው ልጆች ጠላት፣ የልጆች ጠላት፣ የወጣቶች ጠላት፣ የአዋቂዎች ጠላት፣ የትልልቅ ባለስልጣኖች ጠላት፣ የፕሮፌሽናልስ ጠላት፣ አንደኛ ጠላት፣ የውስጥ ጠላት፣ የቅርብ ጠላት ኃጢአት ነው። ኃጢአት ኃይል አለው። ዝም ብሎ ጠላት ብቻ አይደለም፣ ኃጢአት ኃይል አለው። ልክ እንደ ስብዕና በሰው ውስጥ የሚሰራ ስልጣን አለው። እኔ ትናንትና ለእናት ሰሞኑን የምሰማው አንድ የቢቢሲ ድራማ ነበረ በሁለት ሰዎች ዙሪያ ላይ የተሰራ ድራማ ነው እና ከላይብረሪ አውጥቼ የምሰማቸው መጽሐፎች አሉ እና ይሄ ድራማ ዊሊያም ዊልበር ፎርስ ስለተባለ ሰው የተሰራ ድራማ ነው። ዊሊያም ዊልበር ፎርስ የዛሬ 300 ዓመት አካባቢ የነበረ ሰው ነው እና በጣም የታወቀ ተናጋሪ የእንግሊዝ ፓርላማ አባል የነበረ ሰው ነው። በጣም ተናጋሪ ነው፣ ኦራተር ነው በጣም እና ስለ እግዚአብሔር አያምንም። ጌታ ኢየሱስ ክርስቶስ ዝም ብሎ ጊዜውን ያባከነ ሰው ብሎ ነው የሚናገረው። እና አንድ ቀን አንድ ጓደኛው ኬምብሪጅ ዩኒቨርስቲ አስተማሪ የሆነ ጓደኛው አግኝቶት ስለ ጌታ ኢየሱስ ክርስቶስ መሰከረለት፣ እና ከዛ ልቡን ነካው ነገሩ እና ቁጭ ብሎ ሲያስብ ምን ያህል ኃጢአት በህይወት ውስጥ በጣም አጸያፊ ነገር እንደሰራ ተገነዘበ እና ከዚህ ውስጥ መዳን የምችለው ጓደኛዬ እንደነገረኝ ኢየሱስ ክርስቶስን በማም ብቻ እንደሆነ አወቀና ጌታ ኢየሱስ ክርስቶስን እንደ ግላዳኙ ተቀበለ። ታውቃላችሁ ጌታ ኢየሱስ ክርስቶስ በሱ ውስጥ የሰራውን ስራ በዓለም ውስጥ የባሪያ ንግድን በዓለም ደረጃ እንዲጠፋ ካደረጉ ሰዎች መካከል አንደኛው አንደኛውና ብቸኛው ዊሊያም ዊልበር ፎርስ ነው። ጌታ ኢየሱስ ክርስቶስን ከተቀበለ በኋላ ማለት ነው። እና ኃጢአት ጠላት ነው። ሰዎችን ጥሩ ነገር እንዳይሰሩ፣ ህይወታቸው እንዳይስተካከል፣ ህይወታቸው ትልቅ ደረጃ እንዳይደርስ ከሰይጣን የበለጠ የሰው ልጅ ጠላት ኃጢአት ነው። ብዙ ጊዜ ፕሮቴስታንት አማኞች ስለ ኃጢአት አያወሩ። ስተት ነው። በደል ነው። ወንጀል ነው። መጽሐፍ ቅዱስ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ የመጣበት ትልቁ ዓላማ ሰዎችን ከኃጢአት ለማዳን ነው ነው የሚለው ሌላ ምንም ዓላማ፣ ለመጨፈር፣ ለማስጨፈር ጌታ ኢየሱስ ወደ ምድር አልመጣም። ሰዎች ከኃጢአት በሽታ፣ ከኃጢአት እንቆቅልሽ፣ ከኃጢአት ሰቆቃ ነፃ እንዲወጡ ነው። ኃጢአት ከሰይጣን የበለጠ በሰው ልብ ውስጥ የሚሰራ ክፉ ነገር ነው። ዘኤርሚያስ ምዕራፍ 17 ላይ ብትመለከቱ እግዚአብሔር ስለ ሰው ልብ የሰጠው አስተያየት አለ። የሰው ልብ አለ እግዚአብሔር፣ እጅግ ክፉ ተንኮለኛ ነው፣ ማንም አያውቀው ብሎ ነው የተናገረው። የሰው ልብ ለምንድን ነው የሰው ልብ እንደዚያ የሆነው? ኃጢአት ስለሚሰራበት ነው። ሰው በኃጢአትና በእርግማን ስለተወለደ ነው። በዚህ ምድር ሰዎችን ከእንስሶች በታች ያደረጋቸው ኃጢአት ነው። አሜሪካውያንን በሙሉ ተመልከቷ። አሁን እዚህ አሜሪካ ውስጥ እጅግ በጣም የሚያሳዝን የሚያጸይፍ ኑሮ የሚኖሩ ሰዎች አሉ። ያንን እንደዛ አይነት የዘቀጠ ህይወት ውስጥ ያገባቸው ምንድን ነው? ክህደትና ኃጢአት ነው። ኃጢአት መንግስታትን አዋርዷል፣ ፖለቲካን አበላሽቷል፣ ቤተሰብን አፍርሷል፣ ገዝግዟል። ኃጢአት ያላጠቃው፣ ያልነካው፣ ያላበላሸው ታሪክ የለም ታሪክን የሰዎችን የግለሰብን የወጣቶችን የትልልቆችን ታሪክ አበላሽቷል እዚህ አሜሪካ መቼም ነገር ሁሉ ስለሚገለጥ ብዙ ነገር ሳትታዘቡ አትቀሩ አንዳንድ ሰዎች ባለስልጣን እንዲሆኑ ለትልቅ ቦታ ይሾሙና በዚህ ዘመን እከሊትን ደፍሯል ይፋ ይወጣል በዚህ ዘመን እንደዚህ አድርጎ እንደዚህ አይነት ነገር ሲያደርግ ነበር ይፋ ይወጣል ኃጢአት ሰዎችን አዋርዷል እያዋረደ ነው ገናም ያዋረዳል አንድ ሰው አለ እዚህ እንግሊዝ ሀገር በጣም የታወቀ ንግስቲቷን ያየ የሮሙን ጳጳስ ሄዶ ጨብጦ የተዋወቀ ትልቅ ሰው የሚባል ሰው የእንግሊዝ መንግስት ሆስፒታሎች በሙሉ በየሆስፒታሉ ቤድሩም የሰጡት ማለት ከሚሰራው ስራ የተነሳ ግን ታውቃላችሁ፣ ሆስፒታል ውስጥ የገቡ በአልጋ ላይ ሆስፒታል ውስጥ በሽተኞችን ሁሉ ደፍሮ ከአምስት መቶ በላይ ሰዎች እሱ ከሞተ በኋላ እንዲህ አድርጎናል ተብሎ ከሞተ በኋላ እንኳን ሰው እንዳያርፍ የሚያደርግ ነገር ነው ኃጢአት። በእርግጥ ከሞተ በኋላ ሰው ኃጢአተኛ ሰው ማረፊያ የለውም፣ ሲኦል ውስጥ ነው የሚሰቃየው። ነገር ግን ሀውልቱን ሄደው ሲያፈርሱ በቴሌቪዥን ተመልክተናል። እስከዚህ ድረስ ሰዎችን የሚያዋረድ ነገር ቢኖር የሰዎች ኃጢአታዊ ተፈጥሮ ነው። ከኃጢአት ወንድም ሰውን ሊያድን አይችልም። ከኃጢአት አባት ሰውን ሊያድን አይችልም። ከኃጢአት ጓደኛ ሰውን ሊያድን አይችልም። ከኃጢአት እህት ሰውን ሊያድን አይችልም። ከኃጢአት የሚያድን አንድ አዳኝ ማ ብቻ ነው፣ ጌታችን ኢየሱስ ክርስቶስ ብቻ ነው። ፓስተር ከኃጢአት ሊያድን አይችልም አይችልም። እንዳውም ብዙ ፓስተሮች በዚህ ዘመን የፌዝ ሙቭመንት ምናምን የሚባሉት በጣም አሰቃቂ ኃጢአቶች እንደሚፈጽሙ እንሰማለን። መጽሐፍ ቅዱሳችን ከኃጢአት የሚያድን አንድ አዳኝ ኢየሱስ ክርስቶስ ብቻ ነው። ለዚህ ነው ስሙን ኢየሱስ ትለዋለህ። ለምን? ህዝቡን ከኃጢአታቸው ያድናቸዋልና። ሰው ከኃጢአት መዳን አለበት። ከኃጢአት ለመዳን የሚያድን አንድ አዳኝ ብቻ ነው። ያ ማን ነው? ጌታ ኢየሱስ ክርስቶስ ነው። በዚህ በሌላው እንትን ስላይዴ ላይ እሻገራለሁ። ኢየሱስ ህዝቡን ከኃጢአታቸው ያድናቸዋል። ከኃጢአት ሰው መዳን አለበት። አንድ ነገር እናገራለሁ ስለ ኃጢአት። ከዚህም በፊት ተናግራለሁ ግን ኃጢአት ምን አይነት በጣም አጸያፊ ነገር እንደሆነ ከውስጣችን በክርስቶስ ምረት ከኃጢአት ነፃ ካልሆንን አስቸጋሪ ህይወት በዚህ ምድር ላይ ልንኖር እንደምንችል የሚጠቁም ነገር አለ። እዚህ ሮሜ ምዕራፍ ሰባት ላይ ሐዋርያው ቅዱስ ጳውሎስ ሮሜ ሰባት ላይ ምን ብሏል? ጥሩ ማስረጃ ነው ብዬ ነው የምናገረው። ግን ማስረጃነቱ ለምንድን ነው? ኃጢአት እንደ ተፈጥሮ ህግ የሚሰራ ነገር ነው። እኔ ከዚህ በፊት አሳይቻችኋለሁ ብዬ አስባለሁ። አሁን እዚህ ጋር የመኪና ቁልፍ አለኝ። ወደ ሰማይ በወረውረው፣ ያው ታውቃላችሁ፣ ተመልሶ ይመጣል። ለምንድን ነው ተመልሶ የሚመጣው? የስበት ህግ አለ ብለን ስለምናምን ነው። የስበት ህግ አለ። ወደ ላይ የሚወጣ ነገር በሙሉ ተመልሶ ይወርዳል ወደ ታች። ልክ እንደዚህ ነው የሚሰራው። ኃጢአት በሰው ውስጥ ማለት እንደ ህግ የሚሰራ ነገር ነው። ራሱን የቻለ የኃጢአት ህግ የሚባል ነገር ራሱን የቻለ የሆነ ፕሪንስፕል ነው ማለት ነው። እና ምዕራፍ 7 ቁጥር 23 ላይ እንደዚህ ብሎ ተናገረ ሐዋርያው ጳውሎስ ነገር ግን በብልቶቼ ከአይምሮዬ ህግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ህግ፣ ይሄ ሌላ ህግ ነው ፕሪንስፕል ነው፣ የሚማርከኝን ሌላ ህግ አለው ብሎ ተናገረ። ይሄ አዲስ ትርጉም እኔ የምሰራው ከግሪኩ ላይ እንደዚህ ይላል፣ ነገር ግን በብልቶቼ ውስጥ ከአይምሮዬ ህግ ጋር የሚዋጋ በብልቶቼ ውስጥ ሆኖ ወደ ኃጢአት ህግ ምርኮኝነት የሚያመጣኝን ሌላ ህግ አለሁ ብሎ ነው ጳውሎስ የተናገረው። እና ይሄ ይሄ ጳውሎስ የተናገረበትን አውድን ብትመለከቱ ትደነቃላችሁ። ጳውሎስ ምንድን ነው ያለው? እኔ የምወደው አንድ ጥሩ ነገር አለ። የምወደውን ነገር በጣም ብዙ ነገሮች ሊሆኑ ይችላሉ፣ ግን የምወደውን አንድ ነገር አውቃለሁ። ይህንን ወደዋለሁ ብዬ የምለውን ነገር ግን ያንን ለማድረግ ኃይል የለኝም። ደግሞ የማልወደው ነገር አለ እዚህ ጋር፣ ይሄ ጥሩ አይደለም መጥፎ ነው የምለው ነገር ትክክል አይደለም፣ ሞራል ስነ ምግባራዊ አይደለም የምለው ነገር አለ እዚህ ጋር እና ይሄንን ግን አልወደውም፣ ግን አደርገዋለሁ አለ። የማልወደውን የማደርግ ከሆነ የምወደውን የማላደርግ ከሆነ በእኔ ውስጥ ችግር አለ አለ ጳውሎስ። ያ ችግር ምንድን ነው? በነፍሴ ውስጥ የተቀመጠ እኔ አይደለሁም። እንዳውም ማለ እኔ አይደለሁም። የማልወደውን የማደርግ ከሆነ ያንን የማደርገው እኔ አይደለሁም። የምወደውን የማላደርግ ከሆነ ያንን የማላደርገው እኔ አይደለሁም። በእኔ ውስጥ ያደረ ምንድን ነው? ኃጢአት ነው፣ ኃጢአት ነው። ሌላውን መጥፎ ነገር የሚያሰራን የምንወደውን እንደምንወደው የምናውቀውን ነገር እንዳንሰራ እንዳንኖርበት አስገድዶ እጃችንን ጠምዝዞ አይምሯችንን ጠምዝዞ ወደ አመጽ ውስጥ የሚያስገባን እግዚአብሔርን እንድናሳዝን ታሪካችንን እንድናበላሽ የሚያደርገን ኃጢአት ነው። አንዳንድ ሰዎች እዚህ በተለይ ይሄ በፕሮቴስታንቱ ዓለም የተለመደ ነው። ችግራችን ሰይጣን ነው ያመጣው ብለው ሌሊቱን እና ቀኑን በሙሉ ከሰይጣን ጋር ሲታገሉ ያድራሉ። በኢየሱስም በኢየሱስም በኢየሱስም። ችግሩ ያለው ልባችን ውስጥ ነው። ኃጢአት ነው። ኃጢአት ነው። የሰዎች ችግር ያለው ኃጢአት ውስጥ ነው። ሰይጣን ካልፈቀድንለት በሕይወታችን መስራት አይችልም። በምንም አይነት መንገድ አማኞችም ብንሆን የማናምንም ብንሆን ነሰሰሪሊ ለሰይጣን ካልካደምንለት በስተቀር እንደ ኢትዮጵያ አነጋገር ሰይጣንና በውስጤ ኑር ላገልግልህ ፈልጋለሁ ለመልክ ካላል ነው በስተቀር በምንም አይነት መንገድ ውስጣችን ገብቶ መስራት አይችልም። እና ውሸታሞች ናቸው በሰይጣን ላይ የሚያመካኙ ሁሉን ነገር ሁሉ ነገር የውስጣችን ችግር ነው ኃጢአታችን ነው እና ኃጢአታችን ነው ኃጢአተኞች ስለሆን ነው እና ኃጢአት፣ እዚ ጋ አንድ ማብራሪያ ለማስቀመጥ ፈልጊያለሁ። ሰዎች ሲሞቱ በውስጣቸው የሚሰራ ኃይል አለ። ታውቃላችሁ ሰዎች እንደሞቱ፣ ለምንድን ነው የምንወደውን ሰው በጣም የምንወደውን የምናከብረውን ሰው ከሞተ ወዲያውኑ ተሸፋፍኖ እንዲቀበር ነው የምናደርገው? ቤታችን አናስቀምጠውም። አሽሞንሙነን ወይም ቀባብተን ልናስቀምጠው አንችልም። ምክንያቱም ልክ እንደሞተ ሰውነት ውስጥ የሚሰራ ኃይል አለ። ያ ኃይል ምንድን ነው? የመበስበስ ኃይል ነው። ይሸታል፣ ሊገማል፣ ይበሰብሳል፣ ይፈራረሳል። ልክ ኃጢአት በውስጣችን ልክ እንደዛ ነው የሚሰራ መንፈሳዊ ሕይወታችንን እንዲገማ፣ እንዲሸት፣ እንዲበሰብስ የሚያደርግ እና ከእግዚአብሔር ተለይተን እንድንጠፋ መንፈሳዊ መጨረሻችን የዘላለም ሞት እንዲሆን የሚያደርግ ነገር ነው። ኃጢአት ይሰራል ውስጣችን ልክ ነው። ጳውሎስ ህግ ነው፣ ሌላ ፕሪንስፕል ነው። ሰዎች ያልገባቸው እና በወንጌል የተገለጠ ፕሪንስፕል ነው። ከዚህ ኃጢአት የሚያድን እዚህም እንደገና ብየዋለው ወንድም ባል፣ ሚስት፣ ልጅ፣ መንግስት፣ ስልጣን፣ ባለስልጣን፣ መሳሪያ፣ ህክምና፣ ፍልስፍና የለም። ከዚህ ሊያድን የሚችል አንድና አንድ ብቻ ነው። እሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ለዚህ ነው ጌታ ኢየሱስ ክርስቶስ ስሙ ኢየሱስ ትለዋለ። ለምን? ህዝቡን ከኃጢአታቸው ያድናቸዋልና ከኃጢአት ሊያድን የሚችል ሌላ ማንም ምንም ምንም ከአዳምና ከሔዋን ጀምሮ የለም። ከኃጢአት ሊያድን የሚችል ከኃጢአት የማዳም ብቃት ያለው ጌታ ኢየሱስ ክርስቶስ ብቻ ነው። የመጨረሻ ነጥቤ ጋር ይሄንን ተናግሬበት የምስራችሁን እነግራችሁና እደመድማለሁኝ ኢየሱስ ከኃጢአት እኛን ለማዳን ምን አደረገ? ጌታ ኢየሱስ ክርስቶስ አሁን ይሄ ብዙ ሰዎች የሃይማኖት ጉዳይ ይመስላቸዋል ነበር አይደለም። የግል እኛና እግዚአብሔር ጋር ያለ ግንኙነት የተመለከተ ነገር ነው እና ጌታ ኢየሱስ ክርስቶስ እኛን ከኃጢአት ለማዳን ምን አደረገ? የመጀመሪያው እዚህ ጋር የተነገረው ነገር የሰውን ስጋ ለብሶ፣ ከቅድስት ድንግል ማርያም የሰውን ስጋ ለብሶ ተወለደ። ምናልባት ጥቂት ነገሮች ይህንን ብነግራችሁ ጥሩ ነው። ሲጸነስ ሉቃስ ወንጌል ነው በደንብ የተናገረው። ከዚህም በፊት እነግራችሁ ይሆናል። ይህንን ልክ ሉቃስ ወንጌል፣ ማርያም፣ ከአንቺ የሚወለደው ልጅ ስሙን ኢየሱስ ትዋለሽ እሱ አምስት ነገሮች ይሆናል ብሎ በነገራት ጊዜ እኔ ወንድ ስለማላቅ እንዴት ይሆንልኛል ብላ ለጠየቀችው ጥያቄ ከአንቺ የሚወለደው ከመንፈስ ቅዱስ ነው እና መንፈስ ቅዱስ በአንቺ ውስጥ ገብቶ ምን ያደርግሻል? ነው ያለው። ይከልልሻል የአማርኛው ይጸልልሻል ነው የሚለው። ስለዚህ የእግዚአብሔር ኃይል ይጸልልሻል የሚለውን ነው ኃይለ ልዑል ብለው እዚህ ኢትዮጵያ ውስጥ በግሪክ ቋንቋ በግዕዝ ቋንቋ መጥራት የጀመሩት እና ኃይለ ልዑል ይጸልልሻል፣ የልዑል ኃይል ይጸልልሻል እና ምን ማለት ነው? መንፈስ ቅዱስ የእግዚአብሔር ኃይል ሆኖ በማርያም ማህፀን ውስጥ ጌታ ኢየሱስ ክርስቶስ የሰው ኃጢአት ሳይተላለፍበት እንዲወለድ ነው ያደረገው። እዛ ነጥብ። ለዚህ ነው ከሴት ብቻ እንዲወለድ የተደረገው እና የማርያምም የኃጢአት ዘር እንዳይተላለፍ ማህፀኗ ውስጥ መንፈስ ቅዱስ አስደናቂ በሆነ የፈጠራ ስራው ሰርቶ ተአምራዊ በሆነ መንገድ እንድትጸንስ የተደረገው እና የሰውን ስጋ ለብሶ መምጣቱ የመጀመሪያ ከኃጢአት እኛን ለማዳን የወሰደው እርምጃ ነው። ይሄ እርምጃ በጣም ጠቃሚ ነበረ፣ ምክንያቱም የእኛ ኃጢአት ፍርድ ያለው ነገር ነው። ኃጢአታችን ከእግዚአብሔር አርቆን ወደ ዘላለም ጥፋት ወደ ሲኦል የሚያስኬደን ነው እና ቅጣት አለበት ኃጢአት ይህንን ቅጣት ከኛ ላይ ለማስወገድ የእኛን ቅጣት በራሱ ላይ ለመውሰድ ጌታ ኢየሱስ ክርስቶስ ማለት ከስላሴ አንዱ ከአብ ከወልድ ከመንፈስ ቅዱስ አንዱ ወልድ ሰው ሆኖ መምጣት ነበረበትና ና ከቅድስት ድንግል ማርያም ተወለደ። ምን አደረገ? ሰው ሆኖ ተወለደ። ግን ሰው ሆኖ መወለድ ብቻ አይደለም፣ በ33 ዓመት ውስጥ አንድም ቀን ኃጢአትን አላደረገም። ልዩ ልዩ የመጽሐፍ ቅዱስ ክፍሎች ይህንን እየገለጥኩ ማሳየት እችላለሁ። በተለይ ጴጥሮስ ላይ ሲሰድቡት መልሶ አልተሳደበም እና ደግሞ መከራ ሲያሳዩት አልዛትም። በዛ ደረጃ እንኳን ጌታ ኢየሱስ ክርስቶስ በአፉ ተንኮል አልተገኘበትም። በአይምሮ ኃጢአት አላሰበም፣ አልሰራም። ቅዱስ ንጹህ፣ በኃጢአት አልተፈተነም እና ዘላለማዊ ንጽህና ቅድስና ይዞ በመስቀል ላይ ያንን ቅዱስ ህይወቱን ለእኔና ለእናንተ መስቀል ላይ ሰጠ። ለምን ተሰቀለ? ኃጢአት ስቃይ አለበት። ኃጢአት ፍርድ አለበት። ከዘላለም የእግዚአብሔር ፍርድ እግዚአብሔር ጻድቅ ስለሆነ ጻድቅነቱ የሚታየው በኃጢአት ላይ መፍረዱ ስለሆነ በጌታ በኢየሱስ ክርስቶስ ላይ እኛን ለመቀበል ዝም ብሎ ወደ እግዚአብሔር መጣው ብለን ወደ እግዚአብሔር ልንገባ አንችልም። እግዚአብሔር ቅዱስ ነው። እግዚአብሔር ንጹሕ ነው። እግዚአብሔር ፍጹም ነው። ኃጢአተኞች መንግስተ ሰማይ አይገቡም። ኃጢአተኞች መንግስተ ሰማይ ቢገቡ መንግስተ ሰማይ መንግስተ ሰማይ አይሆንም። ስለዚህ ኃጢአተኞች ሰዎች መንግስተ ሰማይ እንዲገቡ ጌታ ኢየሱስ ክርስቶስ ከኃጢአታቸው ይቅርታ የሚያገኙበትን ዋጋ ከፍሎ እሱ በእኛ ምትክ ተሰቅሎ በሱ ውስጥ ወደ እግዚአብሔር ስንገባ እኛ የኃጢአት እዳችን በሙሉ ተሰርዞ ንጹሐን ቅዱሳን የእግዚአብሔር ልጆች እንድንሆን ለማድረግ ነው። ምንድን ነው ያደረገው? ሰው ሆኖ ተወለደ። ወንጌል አስተማረ በምድር ላይ ከዛ በኋላ ህይወቱን ለእኔና ለእናንተ ለሰው ልጆች በቀራኔው መስቀል ላይ ሰጠ። ነፍሱን ሰጠ። በቀራኔው መስቀል ላይ ተሰቅሎ ለእኛ ሞተ። ሞታችንን ሞተ። በሱ ሞት ነው፣ በሱ ሞት ነው እኛ ከእግዚአብሔር ጋር የመታረቅ መንገድ ያገኘ ነው። አሁን አሁን ክርስቶስ ኢየሱስ ባይሞት ኖሮ ክርስትና የሚባል እምነት አይኖርም። ሰዎች ከእግዚአብሔር ጋር የመታረቅ እና የመንግስተ ሰማይ ተስፋ የሚባል ነገር አይኖራቸውም። ምናልባት ይሄ የወደፊት ነገር ነው ብለን ብናስብ እንኳን በዚህ ምድር ላይ እውነተኛ ሰላም፣ እውነተኛ ደስታ፣ እውነተኛ እርካታ እና ለህይወት አላማና ትርጉም ላለው ህይወት መኖር ችሎታ ሰዎች አይኖራቸውም ነበር። ስለዚህ እነዚህን ነገሮች በሙሉ እንድናገኝ ከኃጢአት ነፃ መውጣት የሚባለውን ነገር በህይወታችን እንድንለማመድ ጌታ ኢየሱስ ክርስቶስ የኃጢአት አዳኝ ሆኖ ከኃጢአት እኛን ለማዳን ሰው ሆኖ ተወለደ፣ ወንጌል ሰበከ፣ አስተማረ፣ በመጨረሻ ህይወቱን ለእኛ ሰጠ፣ በሦስተኛው ቀን ከሞት ተነሳ። አሁን በሰማይ በአብ ዘንድ ቁጭ ብሎ ይገኛል። ይሄን ጌታ ኢየሱስ ክርስቶስን ነው ማወቅ ያለብን። ግን በክርስቶስ የዳነ ሰው ምን ያገኛል? አሁን የኃጢአት ዋጋ ጌታ ኢየሱስ ክርስቶስ ከፍሏል። ወደ ጌታ ኢየሱስ ክርስቶስ መተን እምነታችንም በክርስቶስ ላይ ስናደርግ፣ ቅድም ብያቸዋለሁ እግዚአብሔር ለእኛ አማኑኤል ይሆናል፣ ከእኛ ጋር ይሆናል። እኛ የዘላለም ህይወት እናገኛለን፣ የዘላለም ሰላም ይኖረናል። አዲስ ልብ ይሰጠናል። አዲስ ህይወት እናገኛለን። ጸሎታችን ትርጉም ያለው ይሆናል። ዝም ብሎ የሆነ ፎርሙላ የሚያነብ አይሆንም። ጸሎታችን ከእግዚአብሔር ጋር በትክክል የሚያገናኘን በክርስቶስ ውስጥ እና ከእግዚአብሔር ጋር ቀርበን እግዚአብሔርን የምናመልክ የተለወጥን የእግዚአብሔር ልጆች እንሆናለን ማለት ነው። እንግዲህ ከኃጢአት ለመዳን ከቁጥር አንድ ጠላታችን ለመዳን እና በእግዚአብሔር ዘንድ ተቀባይነት አግኝተን የእግዚአብሔር ልጆች ለመባል ሰላምም፣ ረፍትም፣ እውነተኛ ህይወት፣ ትርጉምና ዓላማ ያለው ህይወት እንድንኖር የመንግሥተ ሰማይ ወራሾችም እንድንሆን ይሄንን አዳኝ፣ በነፃ የተሰጠንን አዳኝ፣ ያልከፈልንበትን አዳኝ ግን ነፍሱን የከፈለልንን አዳኝ እንደ ግል አዳኛችን መቀበል አለብን። እንደ ግል አዳኛችን በእሱ ላይ እምነታችንን መጣል አለብን። ይሄ የገና ሰሞን ዓለምን ሁሉ የሚያሳየው የእግዚአብሔር መልእክት ለዓለም ሁሉ እግዚአብሔር ማሳየት የሚፈልገው ጌታ ኢየሱስ ክርስቶስ የመጣው ከኃጢአት አዳኝ ለመሆን ነው። ከኃጢአት አዳኝ ሌላ ማንም የለም እንደ ጌታ ኢየሱስ። ጌታ ኢየሱስ ከኃጢአት እንዲያድንን ንስሐ መግባት አለብን። እሱን በሱ ላይ እምነታችንን ማድረግ አለብን። እሱን መቀበል አለብን። እንደዛ ከሆነ ኃጢአታችን ይነጻል፣ ከውስጣችን ይወገዳል። እኛ የእግዚአብሔር ልጆች እንሆናለን። አዲስ ህይወት እናገኛለን። እግዚአብሔር እስከ ዘላለም የሚመራን ሰዎች እንሆናለን። እግዚአብሔር በዚህ እውነት ይርዳን። እግዚአብሔር ይባርካችሁ።